ይህ የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 172015 ዓ ም ዝግጅታችን ጀመረ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠይቃለች። በሰሜኑ ጦርነት ምክንያት የኤሌክትሪክ አገልግሎት በተቋረጠባቸው አካባቢዎች በአጭር ጊዜ ውስጥ የኃይል አገልግሎት እንዲያገኙ እየተሰራ መሆኑ ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታ ታቀናብርልናለች በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የምሽቱ ዋና ዋና የዓለም ዜና እንውሰዳችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ኢትዮጵያ ግጭት በአስቸኳይ እንዲቆም በድጋሚ ጥሪ ያቀረቡት በጉዳዩ ላይ ከተባበሩት አረብ ኤሚሬቶች ፕሬዚደንት ሞሐመድ ቢን ዛይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ነው። ይሁን እንጂ ስለውይይታቸው ዝርዝር ማብራሪያ አልሰጡም። በኢትዮጵያ መንግስት እና በህወት መካከል በደቡብ አፍሪካ እየተደረገ ያለው የሰላም ንግግር ዛሬ ለሶስተኛ ቀን ቀጥሏል። ሆኖም በንግግሩ ስለተነሱ ጉዳዮች ከየትኛውም ወገን መረጃ አልተሰጠም። አድማጮች ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የጣሊያን የባህር ድንበር ጠባቂዎች ከአንድ ሺህ በላይ ፍልሰተኞችን ከሜዲትሬኒያን ባህር ላይ መታደጋቸውንና ሁለት አስክሬን ማግኘታቸውን አስታውቀዋል። በሁለት የዓሳ ማስገሪያ ጀልባዎች ላይ የተካሄደው የነፍስ ማዳን ሥራ በሲሲሊ አቅራቢያ የተካሄደ መሆኑንና ጀልባዎቹ ከሊቢያ መነሳታቸውን የኤኤፍፒ ዘገባ አመልክቷል። የድረሱልን ጥሪው ፍልሰተኞች በአደጋ ወቅት እንዲጠቀሙበት ወደ ተዘጋጀው ስልክ ማክሰኞ ዕለት መደወሉም ታውቋል። ባለፈው ሳምንት መጨረሻ ስልጣን የተቆናጠጡት የጣልያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ማክሰኞ ለመጀመሪያ ጊዜ በፓርላማ ባደረጉት ንግግር ከአፍሪካ የሚነሱ ፍልሰተኞችን ለማስቆም ቃል ገብተዋል። ከሁለተኛው የዓለም ጦርነት ወዲህ የቀኝ አክራሪ መንግስት ስልጣን በያዘባት ጣሊያን ጠቅላይ ሚኒስትር የሆኑት ሞሎኒ መንግስታቸው ፍልሰተኞችን ከመነሻው ለማስቆምና ሕገወጥ ዝውውርን ለመስበር እንደሚፈልግ ተናግረዋል። የመነሻ ምንጭ ከሆነው ሊቢያ የሚደረገውን ጉዞ ለማስቀረት ቃል ገብተዋል። ይህ በእንዲህ እንዳለ ሞሮኮ በበኩሏ 23 ህገ ወጥ ሰው አዘዋዋሪዎችን ባለፈው ሰኔ ፍልሰተኞች ባለቁበት ድንበር ላይ መያዟን አስታውቃለች። ከተያዙት ውስጥ ሞሮኮውያንና አራት ከሰሐራ ግርጌ ካሉ አገሮች የመጡ እንደሚገኙበት ታውቋል። ዓለም አቀፍ የፍልሰተኞች ድርጅት ማክሰኞ ባወጣው ሪፖርት ከእንደ አውሮፓውያን አቆጣጠር 2014 ወዲህ 29 ፍልሰተኞች ሲሞቱ ከዚህ ውስጥ አምስት ሺዎቹ ሕይወታቸውን ያጡት ባለፈው ሁለት ዓመታት ውስጥ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኢራን በአንድ የሺያ የአምልኮ ቦታ ላይ ታጣቂዎች ተኩስ ከፍተው 15 ሰዎች ሲገድሉ ከ40 በላይ ማቁሰላቸውን ባለሥልጣናት አስታውቀዋል። ጥቃቱ የተፈጸመው ሽራዝ በተባለችው ከተማ በሚገኘው ሻቼራግ መቅደስ ላይ ሲሆን መንግሥታዊ መገናኛ ብዙሀን ጥቃቱ በአሸባሪዎች የተፈጸመ መሆኑን ገልጸው ከጥቃት ፈጻሚዎቹ ሁለቱ መያዛቸውን ተናግረዋል። አይሲስ ጂሃድ ስኩፕ በተባለው የመገናኛ አውታሩ በኩል ለጥቃቱ ኃላፊነት እንደሚወስድ ሁለት ጊዜ አስታውቋል። ጥቃቱ የተፈጸመው በመቶ የሚቆጠሩ የተቃውሞ ሰልፈኞች ባለፈው መስከረም በፖሊስ እጅ በመሞቷ በኢራን ከፍተኛ ተቃውሞ ባስነሳችው በማሻ አሚኒ መቃብር አርባ ቀኗን ለማሰብ በተሰበሰቡበት ወቅት ነው። ባለፈው መስከረም የኢራን የሥነ ምግባር ፖሊስ ከኩርድ ወገን የሆነችውን ማሻ አሚንን ሂጃቧን በትክክል አልተከናነበችም በማለት በቁጥጥር ስር ከዋላት በኋላ በሆስፒታል ሕይወት አልፏል። ፖሊስ በልብ ድካም መሞቷን ቢናገርም ቤተሰቦቿ ልጃቸው ጤነኛ ነበረች ብለዋል። በዚህ ሳቢያ በተነሳው ተቃውሞ የሰብአዊ ድርጅቶች እንደሚሉት ከሁለት መቶ በላይ ሰዎች ሲገደሉ በሺዎች እንኳ ባይሆን በመቶዎች የሚቆጠሩ ተይዘዋል። እስራኤል ዛሬ ደማስቆ አቅራቢያ ባሉ ኢላማዎች ላይ የአየር ጥቃት ፈጽማለች ሲል የሶሪያ መንግሥት የዜና አውታር ዘግቧል። ይህም በሳምንት ውስጥ ለሦስተኛ ጊዜ መሆኑ ነው። የሶሪያ መንግሥት ቴሌቪዥን ከእስራኤል የተተኮሱ ናቸው የተባሉ ሚሳይሎች በሶሪያ ፀረ ሚሳይል ተተኳሾች ሲጠለፉ አሳይቷል። የሰሞኑ ጥቃት ከአንድ ወር እፎይታ በኋላ የመጣ መሆኑ ታውቋል። ዛሬ በተፈጸመው ጥቃት በሰው ላይ የደረሰ ጉዳት የለም ተብሏል። ሰኞ ዕለት በተፈጸመ ጥቃት አንድ ሶሪያዊ ወታደር መገደሉን የሀገሪቱ ጦር አስታውቋል። ሩሲያ የኃይል መሠረተ ልማቶችን ከአየር መደብደቧን ተከትሎ በበርካታ የዩክሬን ክልሎች የኤሌክትሪክ ኃይል አቅርቦት ውስን እንደሚሆን መንግሥታዊ የሆነው የዩክሬን የኃይል ኩባንያ ኡክነርጎ አስታውቋል በምሽት የተፈጸመው ድብደባ በአገሪቱ ማዕከላዊ ክፍል የሚገኝን የኃይል ማከፋፈያ የጨመረ ሲሆን በቀሩት ማከፋፈያዎች ላይ ጫና እንዳይበዛና የወደሙትን ማከፋፈያዎች ለመጠገን የኤሌክትሪክ አጠቃቀም ቁጠባ ማድረግ አስፈላጊ ነው ብሏል ኡክነርጎ በክሪሚያ የሚገኙ በሩሲያ የተሸሙ ባለስልጣን ዛሬ እንዳሉት በምሽት የተፈጸመው የድሮን ጥቃት በቦታው የሚገኝና ሙቀትን ወደ ኤሌክትሪክ ኃይል የሚቀይርን ጣቢያ ኢላማ አድርጎ ነበር። ባለስልጣኑ ጨምረውም በክሪሚያ የኃይል ችግር እንደሌለና በድብደባው በሰው ላይ ጉዳት እንዳልደረሰ ተናግረዋል። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት የአገሪቱ ስልታዊ የኒውክሌር ኃይል ልምምድ ሲያደርግ ከርቀት ተመልክተዋል። ይህም ከፍተኛ የኒውክሌር ጥቃት ቢደርስባት እንዴት አድርጋ ሩሲያ መልስ እንደምትሰጥ የተለማመዱበት ነው ተብሏል። የሩሲያ መንግሥት ቴሌቪዥን ፑቲን ልምምዱን ከርቀት በቪዲዮ ሲከታተሉና ከፍተኛ ወታደራዊ አዛዦችም ስለ ልምምዱ መግለጫ ሲሰጡ አሳይቷል። ሩሲያ መብረቅ በመባል የሰየመችውን ዓመታዊ ልምምድ እንደምታደርግ አስታውቃ ነበር ሲል ዋይት ሃውስ ማክሰኞ በሰጠው መግለጫ አመልክቶ ነበር። ሩሲያ የኒውክሌር ልምምዷን ያካሄደችው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል ሀገራት ብርቱ ወይም ጽኑ ቀትር ሲሉ የሚጠሩትን የኒውክሌር ልምምድ በማድረግ ላይ ባሉበት ወቅት ነው። ትናንት ረቡዕ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የእስራኤሉን ፕሬዝደንት አይሳክ ሄርዞግ በዋይት ሃውስ ተቀብለው አነጋግረዋል። አይሳክ ሄርዞግ በሩሲያ ጥቅም ላይ የዋሉትን የኢራን ድሮኖች በተመለከተ አገራቸው ያላትን መረጃ ለአሜሪካው ፕሬዝደንት ጆ ባይደን እንደሚያካፍሏቸው አመልክተው ነበር። የሄርዞግ ቢሮ እንዳለው በዩክሬን ጥቅም ላይ የዋሉትንና ባለፈው ዓመት በኢራን የተሞከሩትን ድሮኖች ተመሳሳይነት የሚያሳዩ ፎቶዎች እስራኤል አላት። ዩክሬንና የምዕራብ አጋሮቿ ሩሲያ የዩክሬን መዲና ኪቭን ጨምሮ ለመደብደብ የተጠቀመችባቸው ድሮኖች ኢራን ስር የሆኑ ሻሂድ 136 የተባሉ ድሮኖች መሆናቸውን ሲናገሩ ሰንብተዋል። በመጨረሻም አድማጮች ኢላን መስክ ሰብአዊነትን ለመደገፍ ሲሉ ትዊተርን እንደሚገዙና ተጠያቂነት የሌለበት ሁሉም በነፃ የሚፈነጭበት ቦታ እንዲሆን እንደማይፈልጉ በዛው በትዊተር ዛሬ አስታውቀዋል። በትዊተር ማስታወቂያ ለሚያስነግሩና ለሚያስተላልፉ የማስታወቂያ ድርጅቶች የላኩት መልእክት የመጣው መስክ በ44 ቢሊዮን ዶላር ትዊተርን በመግዛት የግላቸው ሊያደርጉ አንድ ቀን በቀረበት በዛሬ ዕለት ነው። በሌላኛው የትዊተር መልእክታቸው መስክ የባኞ ቤት የእጅ መታጠቢያ ገንዳ ይዘው ወደ ትዊተር ዋና መስሪያ ቤት ሲገቡ የሚያሳይ ቪዲዮ ለቀዋል። ወደ ትዊተር ዋና መስሪያ ቤት እየገባው ነው፣ ይግባችሁ፣ ተረዱት ብለዋል። የእጅ መታጠቢያው ወይም ፈረንጆቹ ሲንክ የሚሉትን ተሸክመው የገቡትም ሌት ዳት ሲንክ ኢን ተረዱት ይገባችሁ የሚለውን የፈረንጆቹን አባባል ለመወከል እንደሚሆን ተገምቷል። ትዊተርን የሚገዛው የወደፊቱ ስልጣኔ ወደ ሁከት ሳይገባ በጤናማ መንገድ የተለያዩ እምነቶች የሚስተናገዱበት አደባባይ ስለሚያስፈልገው ነው ብለዋል ቢሊዮነሩ መስክ። ክብራትና ክብራን፣ የዛሬው ምሽት ዜና በዚሁ ተፈጽሟል። አብራችሁን እንድትቆዩ ይጋብዛለሁ። መልካም ምሽት። እንግዲ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ጥቅምት 17 2015 ዓ.ም ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሐሪክ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርስ ዘገባ እንለፍ። የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም ዩናይትድ ስቴትስ በድጋሚ ጠይቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ኢትዮጵያው ግጭት በአስቸኳይ እንዲቆም በድጋሚ ጥሪ ያቀረቡት በጉዳዩ ላይ ከተባበሩት አረብ ኤሚሬትሶች ፕሬዚዳንት መሐመድ ቢን ዛይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ነው። ይሁን እንጂ ስለ ውይይታቸው ዝርዝር ማብራሪያ አልሰጡም። በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ እየተካሄደ ያለው የ የሰላም ንግግር ዛሬ ለሶስተኛ ቀን ቀጥሏል። ሆኖም በንግግሩ ስለተነሱ ጉዳዮች ከየትኛውም ወገን መረጃ አልተሰጠም። ኬኔዲ አባተ ተጨማሪ ዘገባለሁ ለሰሜን ኢትዮጵያው ጦርነት ፖለቲካዊ መፍትሄ ለማምጣት በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ በዝግ እየተካሄደ ያለው የሰላም ንግግር ዛሬ ጥቅምት 17 2015 ዓ ም ሶስተኛ ቀኑ ላይ ይገኛል። በሁለት ዓመታት ቆይታው በሺዎች የሚቆጠሩ ሰዎችን ለሞት ሚሊዮኖችን ደግሞ ከቀያቸው ለመፈናቀል ለዳረገው ለዚህ ግጭት አንዳች መፍትሄ ለማምጣት የታለመው ንግግር ይዘትም ሆነ ባለፉት ቀናት ሂደቱ ከምን እንደደረሰ በይፋ የታወቀ ነገር የለም ይሁንና ሰላምና የሰላም ንግግሩ ቀዳሚ አጀንዳ ግጭቱን በአስቸኳይ ማቆም መሆን አለበት የሚል አቋም የምታራምደው ዩናይትድ ስቴትስ አሁንም ይህንኑ ሀሳቧን ማስተጋባቷን ቀጥላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፋጣኝ ግጭቱን ማቆም እንደሚያስፈልግ በዛሬው ዕለትም በድጋሚ አሳስበዋል። ሚኒስትሩ ከተባበሩት አረብ ኤሚሬቶች ፕሬዝደንት መሐመድ ቢን ዘይድ ጋር መወያየታቸውን በገለጹበት በዛሬው የትዊተር መልእክታቸው ለዩክሬን ስለሚደረገው ድጋፍ እና በሰሜን ኢትዮጵያ ያለውን ግጭት በአስቸኳይ የማቆም አስፈላጊነትን ጨምሮ ስለተለያዩ ቀጠናዊ ጉዳዮች መልካም ውይይት አድርገናል ብለዋል። ይሁን እንጂ በውይይታቸው ስላነሱት ጉዳይ በዝርዝር አልገለጹም። ሚኒስቴር መስሪያ ቤታቸውም የሁለቱን አካላት ውይይት በማስመልከት በድረ ገጹ ባወጣው መግለጫ ዝርዝር መረጃ አልሰጠም። ብሊንከን በትላንትናው እለትም በትዊተር ገጻቸው ባስተላለፉት መልእክት ወደ ሰላም ለማምራት የመጀመሪያው እርምጃ ያሉት ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ለኢትዮጵያ መንግስትና ለህወሀት ልዑካን ቡድኖች ጥሪያችንን እናቀርባለን ማለታቸው ይታወሳል። በዚህ ጉዳይ ላይ ከኬንያው ፕሬዚደንት ሩቶ፣ ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ፓንዶር እንዲሁም ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር መነጋገራቸውንም ነው ያመለከቱት። የኢትዮጵያ መንግስት በርካታ የትግ ራይ ክልል ከተሞችን መቆጣጠሩን እየገለጸ በሚገኝበት በዚህ ወቅት ግጭቱ በአስቸኳይ እንዲቆም ከሰሞኑ ተደጋጋሚ ጥሪዎችን በማቅረብ ላይ የሚገኘው ህወሀትም ይኸው ጉዳይ የሰላም ንግግሩ ቀዳሚ አጀንዳ እንዲሆን በከፍተኛ አመራሩ ፕሮፌሰር ክንደያ ገብረህይወት በኩል መጠየቁ አይዘነጋም። የሰላም ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ ወስደዋለሁ ያለው የኢትዮጵያ መንግስት በበኩሉ መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል ውጊያው ያለማቆሙን መጠቆም ይታወሳል። ያልተገደበ የሰብአዊ እርዳታ አቅርቦት ሌላው ህወሀትና ዓለም አቀፉ ማህበረሰብ በተደጋጋሚ የሚያነሱት ጉዳይ ሲሆን ይህ ካልሆነ ለረሃብ የተጋለጡ በርካታ ሰዎች በተለይም ህጻናት በአስደንጋጭ ቁጥር ለህልፈት መዳረግ ይጀምራሉ ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርና ዋይት ሀውስ በቃል አቀባዮቻቸው በኩል መግለጻቸው ይታወቃል። የኢትዮጵያ መንግስት በበኩሉ መከላከያ ሰራዊቱ በተቆጣጠራቸው የትግራይ ክልል አካባቢዎች ከረዴት ድርጅቶች ጋር በመተባበር እርዳታ የማቅረብ ሂደት መጀመሩን አስታውቋል። የመንግስት ኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ትላንት በፌስቡክ ገጻቸው ባሰፈሩት ጽሁፍ የትግራይ ህዝብ ሰብአዊ እርዳታም ሆነ ጥበቃ ለድርድር አይቀርብም ብለዋል። በሁሉም አካባቢዎች በአስቸጋሪ ሁኔታ ውስጥ ላሉ ሁሉ ሰብአዊ እርዳታ ለማፋጠን መንግስት በትጋት እየሰራ ነው ያሉት የኮሚኒኬሽን ሚኒስትሩ በተረጂዎች ስም የሚመጣ የእርዳታ እህልና መድኃኒት በየትኛውም የሽብር ቡድን እንዲዘረፍ መንግስት አይፈቅድም ሲሉም በዚሁ ፋቸው የመንግስታቸውን አቋም ገልጸዋል። መንግስት የእርዳታ ስርጭቱን ይቆጣጠራል፤ ይህ ህገ መንግስታዊ ግዴታው ነው። ይህ በሁሉም የሀገራችን ክፍል ይሰራል ሲሉ አጽንኦት ሰጥተው አመልክተዋል። እስከ ቀጣዩ እሁድ ጥቅምት 20 ድረስ ይቀጥላል በተባለው የደቡብ አፍሪካው የሰላም ንግግር በአስቸኳይ ግጭት ማቆም፣ ያልተገደበ የሰብአዊ እርዳታ አቅርቦት መጀመር እና የኤርትራ ከሰሜን ኢትዮጵያ መውጣት ህወሀት ቀዳሚ ጉዳዮች እንዲሆኑ የሚፈልጋቸው ነጥቦች መሆናቸውን ሲያመለክት፣ ዩናይትድ ስቴትስም ይህንን ሀሳብ ትጋራለች። በኢትዮጵያ መንግስት በኩል ግን የሰላም ንግግሩን አጀንዳዎች በተመለከተ በይፋ የተገለጸ ነገር የለም። በደቡብ አፍሪካ ፕሪቶሪያ እየተካሄደ ያለው የሰላም ንግግር ስላለበት ደረጃ የንግግሩ ዋነኛ መሪ የአፍሪካ ህብረትን ጨምሮ ከየትኛውም ወገን ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰጠ መረጃ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እናልፋለን። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ከአንድ ዓመት በላይ ያለ ኤሌክትሪክ አገልግሎት የቆዩ የአማራ የአፋርና የትግራይ አንዳንድ አካባቢዎች በቀናት ውስጥ አገልግሎቱን እንደሚያገኙ የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ባለፈው ነሐሴ እንደገና የተቀሰቀሰውን ጦርነት ተከትሎ የመከላከያ ኃይሉ በተቆጣጠራቸው አካባቢዎች ሰብአዊ ድጋፍ እንዲዳረስና መሰረታዊ አገልግሎቶች እንዲጀመሩ እየሰራ መሆኑን የኢትዮጵያ መንግስት እየገለጸ ይገኛል። መስፍን አድራጌ ተከታዩን ልኳል። ገንዘብ ሽባባ በሰሜን ወሎ ዞን የቆቦ ከተማ ነዋሪ ናቸው። ላለፉት አንድ አመት ከአራት ወራት አካባቢ ምንም አይነት የኤሌክትሪክ ኃይል ሳያገኙ በመቆየታቸው ኢኮኖሚያዊና ማህበራዊ ተጽዕኖዎች እንዳስከተሉባቸው ይናገራሉ። መብራት የተቋረጠው ከሀምሌ አምስት ሁለት ሺ አስራ ሶስት ጀምሮ ነው። ውሃ ከመብራት ጋር የተያያዘ ነው። አሁን ኤሌክትሪክ በመጣት ምክንያት በጀኔሬተር ነው የሚጠቀመው ከተማ። በስድስት ቀን በስምንት ቀን ነው የሚደርሰን ውሃ ሲቋረጥ አንድ ጀሪካን በሀያ ብር ሂሳብ እየገዛ ለመጠቀም ነው የምንጠቀመው። በጋራጅ ብረታ ብረትና በሌሎች የልማት መስኮች መሰማራታቸውን የሚናገሩት ሌላው የቆቦ ከተማ ነዋሪ ብርሃኑ ምስጋናው በኤሌክትሪክ አገልግሎቱ መቋረጥ ምክንያት ከአንድ ነጥብ ሰባት ሚሊዮን ብር በላይ ኪሳራ አጋጥሞኛል ይላሉ። አንደኛ ያው ሞራል ነው ታውቃለህ፣ በገንዘብ ማይለካ ነገር። ሁለተኛ ደግሞ ያው የተቀበልካቸው ስራዎች አሁን ለምሳሌ በሁለት ዓመት ትቀበሉ ያው የሀገሪቱ የዶላር ጭማሪ ታውቀዋል ያው አንድ ማክሲማም ለመሥራት ካሰብክ ከ100 ሺህ ብር እስከ 150 ሺህ ብር የሚገመት መግዛት አለ። በቃ ሰባት ሚሊዮን የሚሆን ያነ ክፍር ያለው ምግብ ለማብሰል በወር እስከ አንድ ሺህ ብር ለእንጨት እንደሚያወጡ የሚናገሩት አስተያየት ሰጪ፣ ይህ ደግሞ ከሚያገኙት ወርሃዊ ገቢ ጋር የማይመጣጠን መሆኑን ነው የጠቆሙት። ወጮ 10 ብር እስከ 15 ብር ለኪሎ ነው የሚከፈለው። ሰላሳ ኪሎ ወይም 50 ኪሎ ጤፍ ለማስፈጨት በዚህ 75 ብር ወይም 60 ብር ነው በር ስትከፍል የነበረው አሁን ወደ ሁለት መቶ ብር አካባቢ ነው የምትከፍለው። ምክንያቱም እነሱም አንድ ጀሪካን ነዳጅ ዘጠኝ ሺ ብር ነው የምንገዛው፣ ስድስት ሺ ብር ነው የምንገዛው በኮንትሮባንድ ምክንያቱም ማደያ የለም ከተማችን ላይ፣ በኮንትሮባንድ እየመጣ ስለሆነ የሚገዙት። በኃይል አለመኖር ምክንያት የመገናኛ ብዙሀን ስርጭቶችን መከታተል ባለመቻላቸው ከመረጃ መራቃቸውንም አስተያየት ሰጪዎቹ ጠቅሰዋል። የኢትዮጵያ መንግስት ሰሞኑን ባወጣቸው መግለጫዎች በቅርቡ ከህወሓት ኃይሎች ባስለቀቃቸው የአማራና የትግራይ አካባቢዎች ሰብአዊ እርዳታ እንዲደርስ ስ እየሰራ መሆኑን አመልክቷል። የአገልግሎት ሰጪ ተቋማትም በእነዚህ አካባቢዎች አገልግሎት ለመጀመር የሚያስችል ዝግጅት እንዲያፋጥኑ እያደረገ መሆኑን ጠቅሷል። ከየአካባቢው ማህበረሰብ ጋር በመነጋገር ህዝባዊ አስተዳደር የሚቋቋምበትንና ማህበራዊ አገልግሎቶች የሚጀምሩበትን መንገድ እያመቻቸ እንደሚገኝም የመንግስት ኮሚኒኬሽን አገልግሎት ጥቅምት 14 2015 ዓ ም ባወጣው መግለጫ አስታውቋል። የኢትዮጵያ መከላከያ ሰራዊት ቀደም ብሎ በተቆጣጠራቸው የሰሜን ወሎ ዞኖቹ ሮቢት፣ ጎብዬ ና ሌሎች አካባቢዎች የስልክ የባንክና የመንግስት አገልግሎት ከተጀመረ አንድ ሳምንት አልፏል። ሰሞኑን ደግሞ በጦርነቱ ምክንያት የተቋረጠውን የኤሌክትሪክ ኃይል አቅርቦት ለማስቀጠል እንቅስቃሴ ተጀምሯል፣ ብሏል መንግስት። በኃይል ማመንጨት ተግባሩ ላይ የተሰማራው የኢትዮጵያ ኤሌክትሪክ ኃይል ቀጥተኛ የኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ኃላፊ ተስፋይ መንግስቱ በሰሜኑ ጦርነት ምክንያት ትግራይንና የአማራ ክልሉን ሰሜን ወሎን ጨምሮ በርካታ አካባቢዎች ላይ አገልግሎቱ ተቋርጦ መቆየቱን ያብራራል። የሰሜን ወሎ ዞኖች ወረዳዎች፣ ቀበሌዎች ሙሉ በሙሉ ማለት እንዲሁም የአፋር ጭፍራ አካባቢ ያለው ከለዋን እነሱን ጨምሮ ሙሉ ለሙሉ ኃይል አቷል። በመስመር ዝርጋታና ደንበኞች አገልግሎት ላይ የተሰማራው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያትም በሁለቱ ዙር የተካሄደው ጦርነት አገልግሎቱን አስተጓጉሎታል ብለዋል። ከሰሜኑ ጋር በተያያዘ ጦርነት አብዛኛው የእኛ የምናስተዳድረው የዋግና የሰሜን ወሎ ዞን አገልግሎት መስጫ ማዕከሎች ሙሉ በሙሉ ስራ ያቆሙበትን ከባለፈው አመት ነበር። በአሁኑ በሁለተኛው ዙር ግጭት ደግሞ ስምንት አገልግሎት መስጫ ማዕከሎች በሁለቱም አገልግሎት መስጫ ማዕከል ካሉን ከስልሳ እስከ ሰባ ያሉት ማዕከሎች የኤሌክትሪክ ተቋርጦባቸው ከአንድ አመት ያላነሰ ቆይተዋል። እንደ አቶ ሽመልስ ማብራሪያ ተቋሙ በሀገር ደረጃ ከአንድ ነጥብ ሁለት ቢሊዮን ብር የሚበልጥ ሀብቱ በጦርነቱ ወድሟል። አንድ ነጥብ ሁለት ቢሊዮን ብር ነው እንደ ተቋም ጉዳት የደረሰው። በባለፈው አመት ደግሞ እንደ ዲስትሪክት በዚህ አካባቢ አራት መቶ ሚሊዮን ብር ነው ውድመት የደረሰብን። በአሁኑ ደግሞ ከአላማጣ ቆቦ ያሉ ዙሪያ የሚሰጡ መስመሮች በከፊል እና ከአላማጣ ላስታ ባሉት ወጪ ላይ እና ሌሎች ማዕከሎች እና አይናም ጨምሮ ኤሌክትሪክ ለማገናኘት ብቻ በምናደርገው ጥረት እስከ ሁለት መቶ ሚሊዮን ብር ወጪ ሊወጣ ይችላል ማለት ነው። ተቋሙ በውድመት የሚያወጣውን ብቻ ሳይሆን ከህብረተሰቡ አገልግሎት ሰጥቶ የሚያገኘውን ገቢ ሁሉ በ በማጣት ከፍተኛ ጉዳት ደርሶብናል። የደረሰውን ጉዳት በመጠገንና ያለውን የሰው ኃይል ወደ ስራ በማስገባት የኃይል አገልግሎት በተቋረጠባቸውና መከላከያ ሰራዊት በተቆጣጠራቸው አካባቢዎች አገልግሎቱን ለማስቀጠል እንቅስቃሴ መጀመሩንም አቶ ተስፋዬ ይናገራሉ። ስራው በዋናው መስሪያ ቤቱ ደረጃ ነው የሚመራው። ሲሙን እኛን የምንመራው በአጋጣሚ ሆኖ እኔ እየመራሁትም ያለው ከዘጠኙም ሪጅን የተውጣጡ ባለሙያዎችን አሳትፈን በሰሜን ምስራቅ ብቻ ብንል አይችሉትም። የሰው ጥረት ስላለ፣ ስለዚህ ሁሉም የራሱን እስኬጁል ስቶ አንዳንድ ሲም እንዲልት አድርገን ከሰባት ሪጅን ባለሙያች ተሳታፊ ሆነዋል። በአሁኑ ሰዓት በተመሳሳይ የመስመር ጥገናውን በበላይነት ከሚያስተባብሩት አንዱ የሆኑት የተቋሙ የወልዲያ ዲስትሪክት ዳይሬክተር አቶ ሺመልስ ወልደ ሰማያት ስራው ከሀምሳ በመቶ በላይ መጠናቀቁን ገልጸዋል። እንደ ኢትዮጵያ ኤሌክትሪክ አገልግሎት ከአላማጣ ሰብስቴሽን የሚያገኙትን በላስታ ዙሪያ ያሉ ወረዳዎችን ና ቆቦ ዙሪያ ያሉትን ወረዳዎች ኤሌክትሪክ ለማገናኘት ሰራተኛ ወደ ስራ ገብቷል። ስራውም በአሁኑ ሰዓት ከአላማጣ ቆቦ ያለው የመካከለኛ መስመር ጥገና አምሳ ፐርሰንት በላይ እየተሰራ ነው። በቀጣዮቹ ቀናቶች ውስጥ ሙሉ በሙሉ ማጠናቀቅ ይቻላል። አስቸጋሪ ቦታና የስራ ባህሪውም ለየት የሚለው ከአላማጣ ላሊበላ ያለው የስልሳ ስድስት ትራንስሚሽን ታወር ስራ ነው። እሱም ላይ አስፈላጊውን ኃይል ተቋሙ በማስገባት እንቅስቃሴ እያደረገ ነው። እሱም በአምስት ቀን ባልበለጠ ጊዜ ውስጥ ለማጠናቀቅ ስራ እየሰራ ነው ማለት። ስለዚህ በቀጣይ አንድ ሳምንት ውስጥ ለኤሌክትሪክ ለማገናኘት ዝግጅ እየተደረገ ነው፣ ከመስመር አኳያ ማለት ነው። አገልግሎቱ ሲጀመር የሰሜን ወሎ ና ዋግምራ ዞኖች እንዲሁም ከፊል የትግራይ ና የአፋር አካባቢዎች መብራት እንደሚያገኙ የኢትዮጵያ ኤሌክትሪክ ኃይል ቀጥተኛ ኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ኃላፊ ተስፋዬ መንግስቱ ጠቁመው፣ ይህም ከአስር ቀናት ባልበለጠ ጊዜ ውስጥ ተግባራዊ ይሆናል ብለዋል። ቅዳሜ ሳምንት አላማጣን ኤነርጃይዝ እናደርጋለን ብለን ነው የሚያሰብ ነው። አላማጣን ኤነርጃይዝ አረግን ማለት ቆቦ ሙሉ ለሙሉ መብራት ያገኛል፣ ለሊበላ መብራት ያገኛል፣ ለቆጣ መብራት ያገኛል። ከዛ ውጪ ወደ ጭፍራ የሚመጣው ጉዳይ ደግሞ ከተወሰነ ጊዜ በኋላ ኦልሞስት አንድ ወር ባልሞላ ጊዜ እሱም ሶሉሽን ያገኛል። እኛ ግን የሰሜን ወሎ አካባቢዎች ከሚቀጥለው ከአስር ቀን በኋላ ኃይል የሚያገኝበት ነገር ጥረት እያደረግን ነው። ደቡብ ትግራይ አካባቢ ደግሞ ይሄ መብራት ስለተቋረጠ ለማይጫው ምናምን እነሱም አያገኙም። አሁን ስንሰራው እነሱ ያገኛሉ እንጂ አገልግሎቱን ለማስጀመር የደረሰው ጉዳት ከፍተኛ መሆኑንና ጉዳቱን ለመጠገን ፈታኝ ሂደቶችን ማለፋቸውን ጠቅሰዋል። አቶ ተስፋዬ ከዶሮ ግብር እስከ አላማጣ ድረስ ሀምሳ ቦታ የተለያየ ቦታ ላይ የኮንዳክተር መበጣጠስ፣ አንድ ታወር ላይ ቀለል ያለ ጉዳት እና የተለያዩ የኢንሱሌተሮች መሰባበር አጋጥመውናል። በጣም ፈታኝ ያደረገብን ያንን እቃ ለመጠገን እቃዎቹ በብዛት ከአገር ውስጥ የማይመረቱ በመሆናቸው ከተለያየ ቦታ ከፕሮጀክቶች ሁሉ አሰባስበን የገባ ነው። ቀላል እንትኖች አይደሉም ቃዎች ናቸው። በብዛት በፕሮጀክቶች ልጅኖቻችን ለጥገና ብለው ያስቀመጧቸውን ከእነሱ ሁሉ አሰባስበን ነው ይዘን የገባ ነው። አገልግሎቱን ለማስቀጠል እየተደረገ ያለውን እንቅስቃሴ በተመለከተ ያነጋገርናቸው የቆቦ ከተማ ነዋሪ ተከታዩም ብለዋል። ከተሰራ አብዛኛው ችግራችን ይቀረፋል። ደስተኞች ነን። ዙሮ ዙሮ አመት ከአራት ወር ሙሉ ያለመብራት ነው የቆየ ነው። ቢያፋጥኑልንም አሁን ያለውን ችግር የበለጠ በማህበራዊ የሚሆነው በመስሪያ ቤት ስራዎች ሁሉ ያቀልልላን ብለን እናስባለን። እስካሁን 46 ኃይል አስተላላፊ ወይም ትራንስፎርመሮች ጥገናው በሚካሄድበት ሰሜን ወሎ አካባቢ መውደማቸው የተገለጸ ሲሆን አገልግሎት እንዲሰጡ ለማድረግ የዘርፉ ባለሙያዎች በጥገና ስራ ላይ መሰማራታቸው ታውቋል። የተለያዩ የትግራይ ክልል ከተሞችን እንደተቆጣጠረ ያስታወቀው የመንግስት ኮሚኒኬሽን አገልግሎት የሽሬ አውሮፕላን ማረፊያን በመጠቀም ጭምር እርዳታ እንደሚያደርስ ጠቅሶ ነበር። የአውሮፓ ህብረት፣ አሜሪካና ሌሎች አለም አቀፍ አጋር አካላትን በትግራይ ክልል መሰረታዊ አገልግሎቶች እንዲመለሱ ጥሪ ማስተላለፋቸው ይታወሳል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የትግራይ ሕዝብ በሰብአዊ እርዳታም ሆነ ጥበቃ ለድርድር እንደማይቀርብ ገልጸው በአስቸጋሪ ሁኔታ ውስጥ ላሉ ሁሉ ሰብአዊ እርዳታ ለማፋጠን መንግስት በትጋት ይሰራል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የአሜሪካ ድምፅ የአማርኛው አገልግሎት ይቀጥላል። በደቡብ አፍሪካ እየተካሄደ ያለው የሰላም ንግግር ዙሪያ የምናሰባስበው የነዋሪዎች አስተያየት ነው ተከታዩ ይህንን የሰላም ንግግር አስመልክቶ በተለያዩ አካባቢዎች የሚኖሩ አድማጮች አስተያየቶቻቸውን ማድረሳቸውን ቀጥለዋል። ለዛሬው ወደ ድሬዳዋና ቀናና ዘጋቢያችን አዲስ ቸኮል በተለያዩ አካባቢዎች ተዘዋውሮ ያነጋገራቸውን የአንዳንድ ነዋሪዎች አስተያየት አሰናድተው እንደሚከተል ያቀርበዋል። ይሄ አደም አላላ ይባላሉ ድሬዳዋ ተወላጅ ነኝ እኔ እንደ ሀሳቤ ይህንን ውይይት እና አሁን ይህንን ድርድሩ ውጤት እንዲያመጣ ነው የሚፈልገው ሰላም ነው ለሁሉም የሚሻለው ሰላም ለነሱም ሰላም ይሻላል ለእኛም ሰላም ይሻላል ስለዚህ አገራችን አሁን ዛሬ ኃይለኛ አለ ኑሮ ውድነት ኑሮ ውድነት ያመጣው ደግሞ ጦርነቱ ነው። ጦርነት ለማንም አይበጃም። እኔም ምልህ ጦርነት ሰው ይሞታል እንጂ ሰው እድገት አያመጣም። ስለዚህ እንኳን ሌላ ተዉ፣ ጀርመን ጊዜ ጀርመንና ዓለም ነበር። ስለዚህ ጀርመኖች መጨረሻ ላይ ስምምነት ነው የደረሱት። ሀሳቤ ምንድን ነው? ሀሳቤ ሰላም ነው። ምንፈልገው ሰላም ለሁሉም ይበጃል። ሰላም እድገት ያመጣል። ሀገራችን ሰላም እንዲሆን አንድ ላይ ነን። ለኢትዮጵያ ሕዝብ ጦርነት ጥሩ አይደለም። ስለዚህ ለሁሉም የሚበጀው ሰላም ነው። ሰላም ነው የምንፈልገው። እሺ፣ ስሜ ያለምጸ ጌታቸው ይባላል። የድሬዳዋ ከተማ ነዋሪ ነኝ። እሺ፣ እኔ ስለ ድርድሩ ያለኝ አስተያየት ምንድ ነው? ሁለቱም ተደራዳሪዎች ተስማምተው የሆነ ጥሩ ነገር ላይ ቢደርሱ እና ኢትዮጵያን የሚያሳድግ ከጦርነት የምንወጣበት ነገር ቢሆን መልካም ነው ብዬ አስባለሁ። ከዚህ በፊት ከአንዴም ሁለቴ ተሞክሯል። በሰላም ሚኒስተር በኩልም ብዙ ነገር ተሞክሯል። ይሄ ጦርነት ይሄ ሁላ ወጣት በትግራይም ሆነ በኢትዮጵያ ወጣቶች ላይ ሁሉ ጦርነት ከመምጣቱ በፊት በልመናም ተካሂዶበታል። አሁንም እኔ አላቅም ብቻ እግዚአብሔር ነው የሚያውቀው እውነተኛውን ነገር። አብደላ አህመድ ይባላለው የዚህ የድሬዳዋ ነዋሪ ነኝ። ጥሩ ነው ብዬ ገምታለሁ። እንደውም ዘገይቷል ብዬ ነው እንትን የምለው። ምክንያቱም አሁን እኛ ታዳጊ ሀገር እስከሆንን መጠን ኢኮኖሚካሊም በጣም እየተጎዳን ነው። ሰውም በጣም የሰው ነብስ በሁለቱም ማለት ነው። ሁለቱም ኢትዮጵያዊ ስለሆኑ ከሁለቱም ሰው እያጣ ስለሆነ እንትን የምለው በየቀኑ ዶላር ነው እያጣን ያለ፣ ነው የሰው ነፍስ ነው፣ ኢትዮጵያን ሊቀይር የሚችል ሰው ነው ወጣት ነው እያጣን ያለ። ነው ስለዚህ ወደ ድርድር መምጣቱ በጣም አሪፍ ነው ብዬ ገምታለሁ። በምን መልኩ ነው የሚለው የኢትዮጵያ ሕዝብ ፍላጎት ነው መሆን ያለበት። የኢትዮጵያ ሕዝብ ምንድን ነው የሚፈልገው? ሰላምና እድገት ነው የሚፈልገው። ይህንን የማይጎዳ መልክ ነው መሆን ያለበት። አሁን የድሮ አስተሳሰብ ይዘን በድሮ አስተሳሰብ ደግሞ አይቻልም። በሌላ በወጣት ተተክቶ የትግራይን ህዝብ ፍላጎት የሚሰማ የእነሱን የሚያንጸባርቅ አሁን እኮ ህዝቡ ምን እንደሚፈልግ ራሱ እኮ እነሱ መሀል ላይ ቁጭ ብሎ ህዝቡ የሚፈልግ ራሱ እኮ የኢትዮጵያ ህዝብ አላወቀም። ሚዲያ የላቸው ምን የላቸውም። ስለዚህ እነሱ የሚፈልጉት ህዝብ እኮ መስማት አለባቸው። ህዝቡ ማወቅ አለብን። የእነሱን የትግራይን ሀሳብ የትግራይን ሀሳብ ቢሰሙ ይሻላል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሳ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳይንስና ቴክኖሎጂ ነው። ለዛሬ መሀል አዲስ አበባ ላይ የተገነባውን የሳይንስና ሙዚየም ያስቃኘናል። አዲሱ የሳይንስ ሙዚየም በርካታ ጎብኚዎችን ማስተናገዱን ቀጥሏል። በሙዚየሙ ኢትዮ ቴሌኮም፣ ኢንሳና የአርቲፊሻል ኤጀንሲ አገልግሎት የተለያዩ የሳይንስና ቴክኖሎጂ ውጤቶችን ለእይታ አቅርበዋል። ከነዚህ መካከል በኢትዮጵያውያን ባለሙያዎች በሀገር ውስጥ የተመረቱ የፈጠራ ስራዎች ይገኛሉ። የተለያዩ ወጣት የፈጠራ ባለሙያዎችም ችግር ፈቺ ያሏቸውን የፈጠራ ውጤቶቻቸውን ለጎብኚዎች እያስተዋወቁ ነው። ለጎብኚዎች በነጻ ክፍት በሚሆንበት ጊዜ ለተጨማሪ አንድ ወር የተራዘመውን ይህንን ሙዚየም በተመለከተ ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል። አራት ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ዝቅ ብሎ ከአዲስ አበባ ከተማ የመዝናኛና መናፈሻ ስፍራዎች አንዱ ከሆነው የወዳጅነት ፓርክ ጋር ተጎራብቶ በከተማዋ እምብርት ላይ የተገነባው የኢትዮጵያ የመጀመሪያው የሳይንስ ሙዚየም የተለያዩ የሳይንስ ውጤቶችን ለማሳየትና የዘርፉን ምርምር ለመደገፍ ታቅዶ የተሰራ ነው። ሰባት ሄክታር በሚሆነው በሙዚየሙ ቅጥር ግቢ ሁለት ግዙፍ ህንፃዎች ያሉ ሲሆን በአስደናቂ የኪነ ህንጻ ጥበብ የተሰራውና ግዙፉ ህንጻ የጎን ስፋቱ 132 ሜትር መሆኑ የተነገረለት ክብ ቅርጽ ያለው ህንጻ ነው። የኃይል አቅርቦቱን አናቱ ላይ ከተገጠሙለት የፀሐይ ኃይል ማመንጫዎች የሚያገኘው ይህ ህንጻ በውስጡ የተለያዩ ቋሚና ጊዜያዊ የኤግዚቢሽን ቦታዎችን ይዟል። ሁለተኛው ህንጻ ደግሞ ትምህርታዊና አዝናኝ የስነ ፈለክ ትዕይንቶች እንዲቀርቡበት ታቅዶ የታነጸ እንደሆነ የተነገረለት የጉልላት ቅርጽ ያለው ህንጻ ነው። ምን ያክል ወጪ እንደወጣበት ያልተገለጸው ይህ የሳይንስ ሙዚየም ከሶስት ሳምንታት በፊት መስከረም 24 2015 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ ከተከፈተ ጊዜ አንስቶ ሶስት ተቋማት የተለያዩ የሳይንስና ቴክኖሎጂ ፈጠራ ውጤቶችን ለእይታ ያቀረቡ ሲሆን በርካታ ጎብኚዎችም በስፍራው ተገኝተው ጉብኝት በማድረግ ላይ ይገኛሉ። የሳይንስና ቴክኖሎጂ ፈጠራ ውጤቶችን በማስጎብኘት ላይ ከሚገኙ ተቋማት መካከል የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ አንዱ ነው። ኢንሳ በሙዚየሙ ለእይታ ካቀረባቸው የፈጠራ ውጤቶች ደግሞ በሀገሪቱ የመረጃ ቋት ላይ የሚደርሰውን የሳይበር ደህንነት ስጋት ለመከላከል በሚል ከውጭ የሚገባውን ለመተካት ኢትዮጵያውያን በሆኑ በራሱ ባለሙያዎች የሰራው ሰርቨር ይገኝበታል። ወጣት ኪሩቤል በኃይሉ በኢንሳ ውስጥ የሲስተም ኢንጂነር ነው። ኢንሳ የራሱን ዳታ ሴንተርና የተለያዩ የመንግስታዊ ሆነ መንግስታዊ ያልሆኑ ድርጅቶችን ዳታ ሴንተሮችን ቢልድ እናጋ እናቋቁማለን። ስለዚህ ኢንሳ እንደ ሴኩሪቲ ተቋምነቱ አንዳንድ የሚያሰጉት ስጋቶች ነበሩ። ሄዴኮች ፔኖች ነበሩ። ከነዛ ፔኖች አንዱ የሳይበር ሴኩሪቲ የሳይበር ጥቃት ነው። በዋናነትም የሚያሰጋ እዚህ ውስጥ አሁን ያቀረብነው የመጀመሪያው ሰርቨር ነው። እንደሚታወቀው ትልቁን የዳታ ፕሮሰስ የሚሆንበት ዳታ ምስቶርድ የሚሆንበት ዲቫይስ ሰርቨር ነው፣ እና ያንን ሰርቨር በጣም በውድ ዋጋ እንገዛ ነበረ። እሱ እነዚህ ነገሮች የኮስቱንም ሆነ የሳይበር ጥቃቱን በአንድ ጊዜ በአንድ ዲዛይን ሶልቭ ያደረግንበት ነው። ስለዚህ በራሳችን ኢንጂነሮች ዲዛይን ተደርጎ ያመረትናቸውና በራሳችን ፈርምዌሩን ደግሞ ከስተማይዝ አድርገን እነዚህን ቅድም ያልኳቸውን የሴኩሪቲ ስጋት የሚፈጥሩ ባክ ዶሮችን ዘግተን በራሳችን ኢንሳ በሚለው ሎጎ ለመጀመሪያ ጊዜ በሀገራችን ያስመረት ነው ወይንም ኦን ያደረግ ነው የስዊች ዲቫይስ ነው ማለት ነው። ይህን ሰርቨር በሀገር ውስጥ ማምረት መቻሉ ከደህንነትና ከወጪ ባለፈ ያለውን ጠቀሜታም ወጣት ኪሩቤል ያስረዳል። በተመሳሳይ መንገድ የቦታ አጠቃቀሙንም ራሱ ከስተማይዝ ለማድረግ ሞክረናል። አንዱ ሰርቨር የነሱ የሚይዘውን ቦታ የእኛ ሶስት ሰርቨር እንዲይዝ አድርገን የእነሱ 18-19 ቢ የኛ እስከ 54 ሰርቨር ድረስ መያዝ የሚችል የ42ዩ ራክ ዲዛይን አድርገናል። በዛውም ማለት ነው። እሱን ብቻም አይደለም ሀርድዌሩ እንግዲህ ሴኩር አድርገን ሶፍትዌሩን ብንተወው ምንም ጥቅም ስለሌለው ከውጭ ቅድም ካልኳቸው ድርጅቶች የምንገዛቸው የክላውድ ፕላትፎርም አሉ፣ የክላውድ ሶሉሽኖች አሉ እነሱን ከውጭ ከምንገዛ ከውጭ ስንገዛ ባይዘው የዲፕሎይመንት የራሱ የሶሉሽኑ እንደገና የሜንቴናንስ እንደገና በየአመቱ ደግሞ የላይሰንሲንግ ኢሹዎች አሉበት። ሶ እነሱም በአንድ ጊዜ የቅድሙ እንኳን አትሊስት 50 ፐርሰንት ነው የዲቫይሱን ከግዢው 50 ፐርሰንት ነው የኦነርሺፑን በራሳችን ስለሆነ ይቀነስ ነው በእነዚ ኬዝ ግን ኦልሞስት ከዜሮ ስለ ዴቨሎፕ አድርገን ስለሰራ ናቸው ኦልሞስት መቶ ፐርሰንት በሚያስ ደረጃ በራሳችን ቴክኖሎጂውን ኦን አድርገን አሁን እንደምታየው እዛጋ የኢንሳ ክላውድ ተብሎ የኢንሳ ክላውድ ፕላትፎርም እነዚህ ሰርቨሮች ላይ ዲፕሎይ አድርገን መስራት ጀምረናል ማለት ነው። ከሰርቨር ባለፈ ለተለያዩ አገልግሎቶች የሚውሉ ሰው አልባ አውሮፕላኖችን ወይም ድሮኖችንም በመፍጠር ሂደት ላይ የሚገኘው ኢንሳ ሌሎችንም እንደ ኢሜይል፣ ቴሌግራም እና የመሳሰሉ የማህበራዊ ሚዲያ መገናኛ ዘዴዎችንና አፕሊኬሽኖችን ወይም መተግበሪያዎችን የሚተኩ መገናኛዎችን ፈጥሮ ስራ ላይ እያዋላቸው መሆኑንና እነዚህ የመገናኛ ዘዴዎች በተለይ በመንግስት ተቋማት ደረጃ አገልግሎት እየሰጡ እንደሚገኙም ወጣት ኪሩቤል ተናግሯል። በሳይንስ ሙዚየም እየተካሄደ ባለው አውደ ርዕይ ላይ የተለያዩ የፈጠራ ባለሙያዎችም ስራዎቻቸውን እያቀረቡ ነው። የሃይ ስኩል ተማሪ የሆነው አቤኔዘር ቃላብ ከእነዚህ የፈጠራ ባለሙያዎች አንዱ ነው። እኛ የመጣነው ከኢትዮ ሳይበር ታለንት መካከል ነው። ዛሬ አምስት ፕሮጀክቶችን ለማህበረሰቡ ተደራሽና እንዲሁም በሳይንስ ሙዚየም እያቀረብን እንገኛለን ማለት ነው። ከዛ ውስጥ መሀል የእኛ ስኩል ማኔጅመንት ሲስተም ስኩል ማኔጅመንት ሲስተም በጋራ የተሰራ ስራ ነው የቡድን ስራ ሆኖ የስኩል ማኔጅመንት ሲስተም ለየት የሚያደርገው ዲጂታል አይዲ ይጠቀማሉ። ልጆች በዚህ ዲጂታል አይዲ መሰረት የተማንኛውን ነገር አክሰስ ማድረግ ይችላሉ። ለምሳሌ እስካን በሚያደርጉበት ሰዓት አቴንዳንስ ሲስተም ይሞላል። የአቴንዳንስ ሲስተም ከሞላ በኋላ ወደ ወላጅ ኖቲፊኬሽን ደርሷል። ለምሳሌ ልጅ በዚህ ሰዓት ገብቷል፣ በዚህ ሰዓት ወጥቷል የሚለውን ዳታ ይልክለታል። ማነው ትምህርት ቤት ካልገባም ደግሞ አልገባም ብሎ እንትን ይላል። ማነው ካፍቴሪያ ምናምን ሲጠቀሙ ልጅ ይህን ያህል ብር አውጥቷል፣ ይህን ምግብ ተጠቅሟል ብሎ ዳታ ሁን ይልክላቸዋል ማለት ነው። በስማርትፎን ተጠቃሚ ላልሆኑ በኤስኤምኤስ ይልክላቸዋል። ስማርትፎን ተጠቃሚ ደግሞ ኢንተርኔት ላይም ገብተው የልጃቸውን ያለበትን ሁኔታዎች ቼክ ያደርጋሉ ማለት ነው። ሙዚየሙ ለሕጻናትም የተለየ ስፍራ አለው። ሕጻናት ለሳይንስና ቴክኖሎጂ ያላቸውን ዝንባሌና ተሰጥኦ የሚያዳብሩበት እድልም በዚሁ ስፍራ ተመቻችቶላቸዋል። የአራተኛ ክፍል ተማሪ የሆነው ሕፃን ሚኪ ሮቤል ሮቤል ከጎብኚዎች መካከል ነው። መጀመሪያ በአባቴ ስልክ እንደተከፈታ አየው። ከዛ ደግሞ ውስጡን ሳይ ገረመኝ። ከዛ ደግሞ ልክ እንደ ምን ምን እንዳለ ውስጡ በደንብ ማየት ስለፈለኩ ራሴ እዚህ መጣውና፣ በጣም ጥሩ በጣም ብዙ ነገሮች አሉ። ስለዚህ እዛ ጋ የሆነ ሮቦት ካፌ አለ። እዚህ ጋር ደግሞ ሮቦቲክ ሰርች አለው። የራሴን ሮቦት ሰርቼ እየነዳው ነበር። ከዛ ደግሞ እዛ ጋም ደግሞ ስፔስ ዲስከቨሪ አለ። ስለዚህ ለወደፊቴ ለምሳሌ አርክቴክት መሆን ከፈለኩ ዜ እጄ አሁን ከአሁኑ ተነስቼ ስኩል ምናምን ገብቼ መማር እችላለሁ። ጠቅላይ ሚኒስትር አብይ አህመድ ሙዚየሙን መርቀው በከፈቱበት ወቅት ባስተላለፉት መልእክት ይህም ብለው ነበር። ይህ ስፍራ የልጆቻችን ስፍራ ነው። ልጆቻችን በቪዲዮ በፊልም ቨርቹዋል የሚያያቸውን ነገሮች በአካል ለማየት ለመንካት የሚያስችል አውድ ተፈጥሯል። ሁሉም የሚችል ቤተሰብ ልጆቹን እያመጣ ራሱም እንዲያይ ልጆቹንም እንዲያሳይ አደራማ ትፈልጋለሁ ፈልጋለሁ። ልጆቻችን እንደዚህ አይነት ድንቅ ነገር እያዩ ካደጉ ለመፍጠር የተሻለች ኢትዮጵያን ለመስራት በእጅጉ የሚያነሳሳ ነው። እዚህ ቦታ የሚታየው ኤግዚቢሽን ስለ ግብርናም፣ ስለ ኢንዱስትሪም፣ ስለ ማይኒንግም፣ ስለ ቱሪዝም የማይነካው ሴክተር የለም። ብዙዎቻችን የምንማርበት የምንደመምበት፣ ምናልባትም ሀሳቦች ካሉን የምናጋራበት ቢዝነስ ሀሳብ ያላቸው ሰዎችም በመተባበር የጋራ ኩባንያ የጋራ ቢዝነስ የሚፈጥሩበት አውድ ስለሆነ ኢትዮጵያውያን ይህን እድል በስፋት እንዲጠቀሙበት ማሳሰብ እፈልጋለሁ። በሙዚየሙ ጉብኝት ሲያደርጉ አግኝቼ ያናገርኳቸው ግለሰቦች በስፍራው ስለተመለከቱት የተለያዩ አስተያየቶችን ሰጥተውኛል። ትንሳኤ በፍቃዱ ይባላለሁ። ትልቅ መነሳሳትን ፈጥሮብኛል እዚህ በመምጣቴ ማለት ነው። በሰኔ ዙሪያ ላይ መስራት የሚፈልጉ ወጣቶች እንዲነቃቁና ተመሳሳይ ኢንተረስት ያላቸውን ግለሰቦች የምንገናኝበት ነው። ክፍለ ዮሐንስ እባላለሁ። እየተዛዛርክ እንዳየሁት ከሆነ በጣም ጥሩ ነው። በተለይ ለመጪው ትውልድ ብዙ ነገሮችን በትዌሪ ብቻ ከማወቅ በተግባር ለማየት የሚያስችል መሆኑን አይቻለሁና ጥሩ ነገር ነው ያየሁት። ሰሜ ሰላም ይባላል እንደዚህ ብዙ ነው ብዬ አልገመጥኩም ነበር፣ ግን በጣም ኢንተረስቲንግ ነው። የተለያዩ አዳዲስ ነገሮች አሉ። ቴክኖሎጂ አለ። እስፔሻሊ በሳይበሩ በኩል ያለው ዲቨሎፕመንት በጣም ቪዚብል የሆነ ዲቨሎፕመንት አለ እና ጥሩ ኢትጎስፋር በጣም ብዙ የሚሄድ የሚችል ነገር እንዳለና ብዙም ከነበረንበት የነበረ አሁን የሄደ ያለ በጣም ብዙ ለውጦች አሉ እና ያለበት ስታተስ በጣም እኔን አስደንቆኛል አመለካከቴንም ቀይታል አሃ ለካ የተወሰነ ተራምደናል የሚለውን ነገር አስተውዬበታለሁ ሳሙኤል አብቴ እባላለሁ ምንድን ነው ምን ሊኖር ይችላል በዚህ በሳይንስ ቴክኖሎጂ ሚውዚየም ውስጥ ብዬ አስቤ ነው የመጣሁት ብዙ ነገር ተመልክቼበታለሁ ሞር ላይክ ሳይንስ መስሎ የነበረ ግን አይቲ እና ከዓለም ጋር መወዳደር የምንችልባቸው የሳይበር ቴክኖሎጂ እንዲሁም የቴክኖሎጂ የባንክ ሲስተም፣ የትራንስፖርት ግብአቶች፣ ብዙ የሚያስተምር እንደ አገር ብዙ ነገር ኢምፕሊመንት ለማድረግ የሚረዱ ግብአቶች ናቸው። እነዚህ ለገበያ ቀረብ ያሉ መስሪያ ቤቶች ሊጠቅሙባቸው የሚችሉ ነገሮችን አይቻለው። በዚህ በሳይንስ ሙዚየም በርካታ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች በመጎብኘት ላይ ይገኛሉ። ኢትዮ ቴሌኮም አርቲፊሻል ኢንቴሊጀንስ እና ኢንሳ ደግሞ የተለያዩ የፈጠራ ውጤቶቻቸውን በማሳየት ላይ የሚገኙ ተቋማት ናቸው። በዚህ በመታየት ላይ ከሚገኙ የተለያዩ የሳይንስ ና ቴክኖሎጂ የፈጠራ ውጤቶች መካከል አብዛኛው በኢትዮጵያውያን በዚሁ በኢትዮጵያ ውስጥ የተፈጠሩ ናቸው። ይህም ኢትዮጵያ ለተለያዩ የሳይንስ ኢንፎርሜሽንና ቴክኖሎጂ ዘርፎች የምታወጣውን ወጪ ከመቀነስ አንጻር አስተዋጽኦ በማበርከት ላይ እንደሚገኝ እነዚሁ የፈጠራ ባለሙያዎች ገልጸዋል። ከዚህም ባለፈ በዚህ ሙዚየም የሚ ሚኒስቷሉ የተለያዩ የሳይንስ የኢንፎርሜሽን እና ቴክኖሎጂ ውጤቶች ለኢንቨስተሮች አዳዲስ የኢንቨስትመንት ዘርፎችን የሚከፍቱ በሳይንስ እና ቴክኖሎጂ ዘርፍ ዝንባሌ ላላቸው ደግሞ መነሳሳትን የሚፈጥሩ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ቴኔዲን ለቀደመው ዘገባ እናመሰግናለን። ተከታዩ ደግሞ ሳምንታዊ ተፈጥሮና አካባቢ ዝግጅታችን ነው። ለዛሬ በተፈጥሮና አካባቢ መሰናዷችን የምናስተዋውቃችሁ አንድ የዱርና የአካባቢ ጥበቃ ላይ የተሰማራ ባለሙያ ነው። ጌታቸው አሰፋ ይባላል። ጌታቸው በተለይ በሰሜንና በባሌ ተራሮች የሚኖሩና ለኢትዮጵያ ብርቅዬ ከሆኑ ቀይ ቀበሮች ጋር ባለው ቁርኝት የተነሳ በአካባቢው ቀበሮ ሰው የሚል ስያሜ እስከ ማትረፍ ደርሷል። ጌታቸው በቅርቡ መክናት ትራቨርስ በተሰኘ የዱር እንስሳት ጥበቃ ውድድር ላይ የ2022 ለዱር እንስሳት ጥልቅ ፍቅር ያላቸው ባለሙያዎች የህዝብ ምርጫ አሸናፊ ሆኗል። ኤደን ገረመው ናት ከጌታቸው ጋር ቆይት ያደረገችው። ጌታቸው እራሱን ከሚያስተዋውቅበት ይጀምራል። ጌታቸው አሰፋ እባላለሁ የተወለድኩት የባርቅ ከተማ በሰሜን ተራራዎች

ሀብት አስተዳደር ኮሌጅ ነው የተማርኩት። ከዛ በኋላ ያው እንግዲህ ኢትዮጵያ ቀይ ቀበሮ ውስጥ በቀ ፕሮግራም ያለፉት ሀያ ዓመታት ከስራ ዘጠና አምስት ጀምሮ እስካሁን ድረስ በማገልገል ላይ ይገኛሉ። እሺ በድጋሚ በጣም አመሰግናለሁ ጌታቸው። እንግዲህ የሁለት ሺ ሀያ ሁለት የመኪና ሽልማት ወይም አዋርድ በምታደርገው ተሳትፎና በምታደርገው ስራ ከቀይ ቀበሮች ጋር በተያያዘ ከፍተኛ የሆነ ድምጽ በማግኘት በህዝብ ተወዳጅ የሆነ የሚለውን ሽልማት አግኝተሃልና በቅድሚያ እንኳን ደስ አለህ እንኳን አብረ ደሳለኝ በጣም አመሰግናለሁ። እሺ እስቲ ጌታቸውንና ቀይ ቀበሮዎችን ከሌሎቹ የዱር እንስሳት ወይም ደግሞ የተፈጥሮ ጥበቃ ለየት አድርጎ ያቆራኛቸው ነገር ምንድን ነው? አስራ ዘጠኝ ዘጠና አምስት ዓመተ ምህረት ጀምሮ ነበር ለመጀመሪያ ጊዜ ቀይ ቀበሮዎችን ያየኋቸውና ስራና አኗኗራቸውና አጠቃላይ ሁኔታቸው የተረዳውበት በባሌ ተራራዎች ብሔራዊ ፓርክ ነው። መጀመሪያ እዛ ቀበሮ የሚገኘ የነበረ በወቅቱ እዛ ቦታ ላይ የምከታተላቸው ጊዜ ስልጠናውን እዛ የወሰድኩትና በቃ ቀበሮዎች ማለት አኗኗራቸውን ስከታተዩ በቃ ያሉበትን ሁኔታ ስታስቢው ዓለማችን እንግዲህ ያው በጣም በመጥፋት ላይ በጣም በአደገኛ ደረጃ ላይ መጥፋት ላይ ካሉ የውሻ ዝርያዎች ውስጥ እንግዲህ ቀበሮ ነች በኢትዮጵያም ያው ብቻ የምትገኝ ዝርያዋ በቃ እና ማስተማራቸው በቃ በጣም በጣም ለየት ስለሚል በዛ ምክንያት በቃ ከዛ በኋላ ሰሜን ተራራዎች ብሔራዊ ፓርክ መስሶች ታያን ጀመር። ለምሳሌ በጣም ሁልጊዜ የሚመስጠኝ ነገር በአንድ ተቀሮሮ ቤተሰብ ውስጥ ሁሌም ሁሌም በቃ ፍቅር ነው መረዳዳት መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል። ጠብ የለም። የመራቢያ ጊዜያቸው ሲደርስ የሚያደርጉት ትብብር፣ ጥበቃ፣ በሴቷ የሚያደርጉት እንክብካቤ፣ ግልገሎቹ ከተወለዱ በኋላ የሚያደርጉት ያመጋገብ፣ ጥበቃ፣ ያኗኗራቸው ሁኔታ በጣም በጣም ይቃ ይመስጠኛል። እና እዛዎች በቃ ከቀበሮች ውጪ ሌላ ላይፍ የለኝም። በቃ እኔ አንድ ቀበሮ የሆነ ነገር ሆነ ከተባለ ተገደለ ከተባለ ወይም ደግሞ አጋጣሚ መስክ ላይ ታሞ ካየሁት እኔ እረፍት የለኝም መልሼ ነው ነው ወደ መስክ የሚሄደው وأنا أشتغل وده المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في المشكلة في ታትለን ከዛ በኋላ ሬዲዮ ኮላር አንገት ላይ አድርገን አራት ወር ከምናምን በዛ መሰረት ስላደረገለ በቃ በጣም ብዙ ብዙ ብዙ ፈተናዎችን አይተው ያቀበሩ። ከዛ በኋላ የራሱን ፓርትነር አግኝቶ ወልዶ ማለት ነው። ጣፍን አንድ አካባቢ ላይ እየኖሩ ነው። ያ ታሪክ በጣም ደስምትን ያስራበሻ ዋርድ ፎር ኮምፓሽን ኮንሰርቬሽን የሚለው እና ያ ዱራ እንስሳት ብቅ ፍቅር ያለው እና ለየት ያለ ስራ የሚለውን ነገር ስፔሻሊ ይሄ ዩኒክ አደረገ ስ ላይ ምናምን በረዶ ነው መብረቅ ነው የሚባል ነገር የለም። በእኔ ይህን ፓርኩ ች ጓደኞችም ያ ይመሰክራሉ እና ህይወቴ በጣም ጥቁርነት አለው። ቀይ ጨቁሮች እና መኖሪያ አካባቢያቸው ላ እንዲሁም የሰሜን ተራሮች ብሔራዊ ፓርክ በጣም የማይጠገብ ማራኪ የሆነ አጣጠር ነው ያለው እና እዛም በመስራቴ በጣም እድለኛ ስለሆንኩ ሌላ ቦታ አልመኝም። እንደውም በዛ አካባቢ ለየት ያለ ቅጽል ስም አለ ይባላል። ማነው እሱ ያስም? እስቲ ለአድማጮቻችን ንገርልን። ሚሉት ዘ ወልፍ ማን ኦፍ ሰኔ ማንቴንስ ናሽናል ፓርክ ያው የቀበሮ ሰው ለማለት ለምሳሌ ሰ ቀበሮ የሚኖሩበት አካባቢ ሳቀጠሎ የምን ከተነሳ ቶሎ ለቤታቸው ይደውሉ ሁን ቀበሮ የሚኖሩበት አካባቢ ላይ የሆነ ነገር ከተከሰተ አንዳንዴ ይገደላሉ። በቃ የሆነ ነገር ታማም እንትን ካተባለ በቀድሞ ለእኔ ነው። ከዛ ኔ ደግሞ ፓርኮች ጋር ነው በቆረኛት ሚሰራ በዛ አካባቢ ሄዳለሁ ማለት ሀያ አመት ሙሉ ሌላ ቦታ አልሰራው ማለት ሰሜን ተራራዎች ብሄራዊ ፓርክ እንድሰራ ዋናው ስራዬን ሰሜን ተራራዎች ብሔራዊ ፓርክ እንዲሆን አማራ ክልል ላይ የሚገኙ ያው ከፍተኛ ደጋማ አካባቢዎች አሉ፣ የቀይ ቀበሮች የሚኖሩባቸው። እነሱም በቃ የተለያዩ ማያተኞችን ያው ስልጠና ለመስጠትም እና ሌሎች ስራዎችን ለመስራት ይንቀሳቀሳሉ። በነገራችን ላይ ቀይ ቀበሮ ላይ ይሰራለሁ ሲባል ግን ሁየ ቀበሮ ላይ ብቻ አይደለም ማለት ቀበሮ ያው እኔ ልዩ ፍላጎቴ ወይም ንትነት ነገር ግን ከፓርክ ሰራተኞች ጋር እና እንዲሁም ከተለያዩ አጋር ድርጅቶች ጋርም ብዙ ስራዎችን እሰራለሁ። ለምሳሌ ፓርኩ አደጋ ላይ የነበረ ፓርክ ነው። ማደጋ መገበስ ሱ ተነዝግሞ ለብዙ ጊዜ ኖሯል። እንግዲህ አደጋ ላይ ለማውጣት የተደረጉ የተለያዩ ጥረቶች፣ እኔም ከፓርኮች ጋር በጣም ብዙ ነገሮችን እንሰራለሁ። ለምሳሌ ፓርኩ የመተዳደሪያ ዕቅድ አልነበረው። ስለዚህ ማኔጅመንት ፕላኑ ሲዘጋጅ፣ ከመጀመሪያ እስከ መጨረሻ በጣም ብዙ ነገሮችን ሰርቻለሁ። ሁለተኛ፣ ሌላው አሁንም ደግሞ መመዘኛ ውስጥ ያሉ ማህበረሰቦች ነበሩ። አንደኛው የግጭ ማህበረሰብ ነው፣ ፓርክ ውስጥ ያለና ያው ዋና የመኖሪያ እንስሳዎች የዱር እንስሳት መኖሪያ ዋናው ጦር ያላይ ስለሚገኝ ህዝቡ መልቀቅ አለበት ተብሎ ነበር። ሌላ ደግሞ አንድ የእንስሳዎች አሁን መተላለፊያ ኮሪደር ደግሞ አርፋዘ የሚባል ቦታ ሁለቱም ቦታዎችን ለማስጠቀቅ በተደረገው እንቅስቃሴ ከፍተኛ ድርሻ ነበረን እና በዚህ ስራዎችን ፓርኮች ጋር ይሰራለሁ። ለየት ባለመልኩ አሁን እነዚህ ቀይ ቀበሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ለኢትዮጵያ ልዩ ናቸው፣ ብርቅዬ ናቸው። ግን በአናኗሯቸው ላይ ደግሞ ስጋት የተደቀነባቸው እንደውም በአሁን ሰዓት አምስት መቶ ቀይ ቀበሮዎች ብቻ ቀርተዋል ይባላል እና እነሱን በተለየ መልኩ ስጋት የደቀነባቸው ነገር ምንድን ነው? ስጋቱ ሁልጊዜ የሰው ልጅ ነው። አራዊቶች የቀበሮን ብቻ ሳይሆን ለሌሎች አራዊቶች ስጋቱ የሰው ልጅ ነው። አንደኛ የእርሻ መሬት መስፋፋት ያው ማህበረሰቡ እዛው ግቢ የሚኖሩበት አካባቢ ያለው በየጊዜው ቀጣይ ያሰፋል። መኖሪያ አካባቢያቸው በየጊዜው እየቀነሰ ነው። ሁለተኛው ደግሞ የውሻ በሽታ እና ካናይን ዲስተምፐር የሚባል በሽታ አለ። እሱ ከውሻ ወደ ቀይ ቀበሮዎች ወይም ደግሞ ወደ ርንስሳት በቀላሉ የሚተላለፉ። በዚህ ምክንያት በተለይ በባሌ ተራራዎች ብሔራዊ ፓርክ ላይ በጣም ከፍተኛ በየሶስት አመቱ ይከሰታል። ሽታ ና እሱ ትልቅ ስጋት። ሌላው ሶስተኛው ደግሞ ምንድነው? አንዳንድ አካባቢዎች ላይ ደግሞ ግድያል ወደኛ አካባቢ አንዳንዴ ገበሮች ው ደግሞ ያው ፍየሎችን ያጠቃሉ። በዚህ ምክንያት ገበሬው ማወቅም ባለማወቅም እንግዲህ ቸው ላይ ተፅኖ ስለፈጠረ ነው። ይሄ ሽልማት ወይም ደግሞ ይሄ እውቅና በስራህ ላይ የሚያመጣው ተጽዕኖ ወይም ደግሞ ምን ነገር አጉልተህ እንድትሰራ ያግዝሃል? ምንድነው እሱ የምታስበው በቀጣይ ጀመር እውቅናው ብቻ ስራው ማግኘት ለእኔ በጣም ትልቅ መነሳሳት ይፈጥሮልኛል። በተለይ ደግሞ አንድ አሁን ያሰብነው ለየት ያለ ፕሮግራም አለ። በዚህ በጥበቃው ላይ ሊቪንግ ወልስ የሚል ፕሮጀክት አለች ያቀማት እና ቀበሮዎች መኖሪያ አካባቢያቸው ላይ ከሰው ጋር ተጣጥመው እንዴት ይኖራሉ ነው፣ ከማህበረሰቡ ጋርም ከሌሎች ከብቶችም ሌሎች አራቢቶች ጋርም እንዴት ተጣጥመው የሚኖሩ የሚል አዲስ ፕሮጀክት ቀርጸናል እና በተለይ ሱም ፕሮጀክት በደንብ ስራ ላይ እንዲሁ በጣም ይረዳኛል ብዬ ሀይል ይመስለኛል። እሺ። በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ። በድጋሚ እንኳን ደስ አለህ። መልካም የስራ ዘመን እመኝልሃለሁ። እሺ፣ አመሰግናለሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ መሰናዷችን ይቀጥላል። ተከታይ የምናልፈው ትላንት ጀምረነው ወደ ነበረው አንዲት ከልብ ህመሟ አገግማ ሌሎች የልብ ታማሚዎችን ከምትረዳ ነርስ ጋር አድርገነው የነበረው ቆይታ ነው። የጤና ባለሙያ አክሊለ በቀለ ትባላለች። አክሊለ ትምህርቷን ከጨረሰች በኋላ ትኩረቷን ወደ ልብ ሕክምና በማድረግ በዚሁ ዘርፍ በጤና ረዳትነት ትሰልጥናለች። ከዛም ከአመታት በፊት የነበረችበትን የመሰለ የልብ መታወክ የተጋለጡ የልብ ህሙማን ህፃናትን ለመርዳት በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ውስጥ አገልግሎት እየሰጠች ትገኛለች። አክሊለ በዚህ ማዕከል ውስጥ ስላለው የሕክምና ሁኔታ ስለ ህጻናት የልብ ችግሮችና መደረ ማድረግ ያለባቸውን ጥንቃቄዎች በተመለከተ ከገብረ ሚካኤል ገብረ መድን ጋር ያደረገችው ቆይታ ክፍል ሁለት ይቀጥላል። በዚህ ማዕከል እርዳታ ተደርጎልሽ ድነሽ እንደገና ባለሙያ ሆነሽ ሌሎችን ስትረጂ ምን አይነት ስሜት ነው የሚሰጥሽ? ምንም ቃላት የሚገልጸው እንትን አይደለም። ለምን መሰለ፣ ስሜቱን አውቀዋለሁ። እነዚህ ነገሮች አይከሰቱ እንጂ አሁን ኤክስትረስ ይሄ ኤክስትራ ይሄ በጣም ስትረስ የሚያደርጉ ጭንቀት የሚጨምሩ ነገሮች ቦታዎች ላይ ሲሆን ትንሽ ያው ሰውነት የሚነግር ነገር አለ አይደለ? የሚያስጨንቀው ትንሿን ጭንቀት አውቃታለሁ። እና ለየት የሚያደርጋቸው ደግሞ የካርዲያክ ፔሽንቶች የልብ ህመምተኞች እንደሌላ የሰውነት አካል ክፍል ህመም አይነት አይደለም። ሲደክሙ ይታወቃቸዋል ፊል ታደርገዋለህ እና የደከምክ ስትመጣ እያንዳንዱ ምልክት የሰውነት ማበጥ ሊሆን ይችላል። የልብ ምት መጨመር፣ መቀነስ፣ በጣም መፍጠን ሊሆን ይችላል። ህመሙን ስለማቀው ስለምረዳው ያው በስራ ጫና ብዛትም አንዳንድ ጊዜ መነጫነጭ ሳትፈልግ የሚያነጫነጭ ቦታ ሊኖር ይችላል። እኔ ግን እንደዛ ያረገኝ ማፌክት ያረገኝ ህጻናት ናቸውም ደግሞ በጣም እያዘንክ ግን ደግሞ ደስ እያለ እንደሚድኑ ያው በተቻለ አቅም የረዳቸው እንደሆነ ታውቃለ። ከዛ እግዚአብሔር ይጨመርበት አይደለ እንደዛ በሚለው እሳቤ እጅግ በጣም ደስተኛ ሁኝ ነው የምሰራው። እንደው ከሌሎቹ ነርሶች በተለየ አረዳድሽ እና እገዛሽ ምን ይመስላል? ማንኛውም ነርስ ማገልገል ያለበት የሙያ ስነ ምግባር አለ። ከዛም ውጭ ደግሞ ነርስ በፕሮፌሽኑ ኬሪንግ ነው አይደለ። ስለዚህ ማሰብ በደንብ ይፈልጋል ማለት ኬሪንግ ይ እንክብካቤ ኖር ለምናረገው። ስለዚህ ይህንን እንክብካቤ ደግሞ ከልብ የመነጨ የራስም ደሞ እንትን ይፈልጋል። ጄኒውን የሆነ ደግነትም ይፈልጋል። በተፈጥሮ በኔቸሩ ህመሙን ስለማቅ ይበልጥ እንትን ላለሁ ለመረዳት እሞክራለሁ። ፈርዘር የሆነ አለፍ ብይም ለማገዝ እሞክራለሁ። እኔም ተጎድቼ ቢሆን ማለት ነው እንደዛ የማደርግባቸው አጋጣሚዎች አሉ፣ ግን ሁሉም ሰው የሚያደርገው ነው። በእርግጥ ስለዚህ ያው ከሌላው የተለየ ነው የምልህ፣ ይሄ ፕሮፌሽናሊ ከሚደረገው የተለየ ነገር የለውም፣ ግን ኢሞሽናሊ ሰፖርት ማድረግ በምችለው ነገር ፕላስ ደግሞ እኔን እያዩ እንዲጽናኑ፣ ቤተሰብም ብዙ ጊዜ ትንላለሁ፣ እመክራለሁ። በጣም ኢሞሽናሊ ይሆናሉ። ለምሳሌ የመጀመሪያ ልጅ ሲሆን በጣም ከባድ ነው። የመጀመሪያ ልጅ እንደዚህ አይነት ነገር ሰምተው አያውቅም አያውቁም። እነዚህ አይነት ሰዎች ማለት ብዙ የሚነገርለት አይነት ነገር አይደለም፣ የተለመደ ነገር አይደለም እና ያው ሲያጋጥማቸው በጣም ዲቫስትድ ይሆናሉ በጣም እንትን ይላሉ ይደነግጣሉ እነሱን በማረጋጋት በደንብ ነው የሚረጋጉት ሲያዩ እና ፖስብል አይመስላቸው መጀመሪያ ሲነግራቸው እንደሚሰራ ፍጹም ጤናማ ሊሆን እንደሚችል ልጃቸው ክትትል እንደሚያስፈልገው መድኃኒቶችን ቢወስድ የተወሰነ እንደሚያግዘው እስከሚሰራለት ድረስ እሱም እሱም በማሳመን ደረጃ አግዛቸዋል ኢሞሽናል የልብ ህሙማን ህጻናት እንዲሰራላቸው ወይ ቀዶ ጥገና ሊሆን ይችላል። ወረፋ ይይዛሉ ብለሽኛል። ምን ያህል ህፃናት አሉ ወረፋ የያዙ? በአማካይ አንድ ህፃን ለምን ያህል አመት ወይ ጊዜ ወራት ወረፋ ሊይዝ ይችላል? በአማካይ ለሚለው ስፔሲፊክ የሆነ ከዚህ ተደረገ ታይም እንሰጥህ አልችልም ያለው ነገር አሁን እንዴት ነው መሰለ በእርዳታ ነው እንትን የሚባለው የሚገኙት እነዚህ እቃዎች እቃዎች ሊሆኑ ይችላሉ። እቃዎች ይመጣሉ ወይም ደግሞ ሚሽን የምንላቸው አሉ። የውጭ ሀገር የህክምና ባለሙያዎች የተወሰነ የህክምና እቃ ለቀዶ ህክምና የሚያገለግል ሊሆን ይችላል፣ ለካቴተራይዜሽን ሊሆን ይችላል። የሚያገለግሉ ለፕሮሲጀሩ የሚጠቅሙ እቃዎችን ይዘው የተማሪ ሰው ሀይልም ይዘው እዚ ያሉትንም ለማገዝ ማለት ነው ይዘው የሚመጡበት ጊዜ አለ። መቼ ይመጣሉ አናቀውም። ዛሬ ሊሆን ይችላል ነገ፣ የዛሬ ሁለት አመት ሶስት አመት። በኮቪድ ምክንያት ቆሞ ነበር። አሁን እስካሁን አልነበረንም እና ስፔሲፊክ ታይም መናገር አይቻልም። ዛሬ ከመጣ ዛሬ የሚሰራሉ። ለዚ ሁለት ዓመትም ሶስት ዓመትም በመሀልም ከተገኘ እንደዛ። እዚህ ጥቁር አንበሳም የሚከታተሉ አሉ። ሁለት ሶስት ቦታ ፎሎ አፕ ያደርጓሉ፣ አንዱ ጋር ቢቀና ተብሎ ማለት ነው። ጊዜ የማይሰጡ አይነት ችግሮች ሲሆኑ፣ ስለዚህ ወደ በሺዎች የሚቆጠሩ ናቸው። ወደ ሰባት ሺህ ኢቭን ከዛም በላይ ሊበልጡ ይችላሉ። እንደዛ የሚቆጠሩ ህጻናት አሉ። የልብ ህመም ባህሪው በትክክል ምንድን ነው? እና በጣም አስከፊ ገጽታው ምትውስ ምንድን ነው? ያው አስከፊ ገጽታው መጨረሻ ላይ ነው። እንትን ምንለ አንዴ ፋይናንሻሊ በጣም ያዳክመሃል። እንደነገርኩ መድኃኒቶቹ ኤክስፔንሲቭ ናቸው ውድ ናቸው። መቼ እንደሚሰራለ አታውቅም። በዚህ መድኃኒቶቹ የግድ ያስፈልጓል። ይበልጥ መሰራት የማትችልበት ደረጃ ላይ እንዳትደርስ ያግዟል። እዚህ እነዛ መድኃኒቶች እየወሰድክ ትቆያለህ። ከዛ በኋላም ደግሞ የሚያስፈልጉ መድኃኒቶች ሊኖሩ ይችላሉ። እንደ አስፈላጊነቱ ሊኖሩ ይችላሉ። እነዚህ እነዚህም ማኔጅ ማድረግ የምንችላቸውን ነገሮች ማኔጅ ካደረግም በኋላ ያለውን ነገር እንኳን ለማስቀጠል መድኃኒት የመሳሰሉት እነዚህ ነገሮች ለማስቀጠል የምንቸገርባቸው አይነት እንትኖች አሉ። የልብ ሕመም ባህሪያት የምንላቸው በተፈጥሮ የሕፃናቱም ላይ ስለምሰራ የምደባይም ከእሱ አንጻር ያለውን ነገር ለመናገር የምፈልገው ምንድነው፣ በተፈጥሮ ያልናቸው የልብ ችግሮች የምንላቸው አሉ። በተፈጥሮ የሚከሰቱ ማህጸን ጀምሮ ማለት ከእናታችሁ ማህፀን ጀምሮ የሚያጋጥሙ ህመሞች አሉ። ክፍተት ሊሆን ይችላል። የልብ ክፍተት የልብ ግድግዳ ይኖራል። ወይም ደግሞ አራት ክፍል አለው ልባችን። በላይኛው ሊሆን ይችላል፣ በታችኛው ሊሆን ይችላል፣ ክፍተቶች ሊኖሩ ይችላሉ። ከዛ ውጭ ደግሞ ውስብስብ የምንላቸው አሉ። የልብ በሮች መጥበብ ሊሆን ይችላል። በተለያየ ኢንፌክሽን ወይም ደግሞ ከመተንፈሻ አካላት ችግር ጋር በተያያዘ ተደጋጋሚ የሆነ ኢንፌክሽን ሲያጋጥም እነሱ ላይም ችግር ያሳድራል የልብ ቅርስ ላይ ማለት ነው። ይህን ይህን ተደምሮ ደግሞ ውስብስብ የምንላቸው አይነት የልብ ችግሮች አሉ። ተደጋጋሚ የሆነ የቶንሲል በተለምዶ የምንለው ቶንሲል አይትስ ደግሞ ቶንሲላር ኢንፌክሽን ሲያጋጥም በተደጋጋሚ በሚያጋጥምበት ወቅት ለልብ ሕመም የሚያጋልጡ ናቸው። እነዚህ በጣም እንደውም ግማሹ የኢትዮጵያ ማህበረሰብ አደላ ይፍን ገጠር እንኳን ሄደበጠይቅ ያውቆታል መድኃኒቱን አንቲባዮቲኩን በምን ፊት እንደሚደረግ ማለት ነው ያመሃል ኢዚሊ ትሪት መደረግ የሚችል ነገር አሁን ኮምፕሊኬት አድርጎ ከዛ የልብ በር እስከ ማስቀየር ሜካኒካል ኤክስተርናል እስከሚገባላቸው ድረስ፣ ከዛ በኋላ ገብቶም ደግሞ እንደነገርኩ ነው የደምን መቅጠንና መወፈር ሬጉሌት የሚያረጉ ወይም ደግሞ ዲቴክት የሚያረጉ የሚያስተካክሉ መድኃኒቶችን መውሰድ። ቶንሲል ነው ነው የሚባለው አይደል? ቶንሲል ነው ይተወዋል። ቀዝቃዛ ነገር አይጠጣ፣ ትኩስ ነገር ስጩ፣ ዝንጅብል አፍልተ ስጩ። እንደዛ ነው የሚባለው ብዙ ጊዜ። ይሄ ነገር ግን መታከም አለበት። በተደጋጋሚ በሚመጣ ሰዓት እንደነገርኳችሁ ፐርማነንት ዳሜጅ ያመጣል። የልብ በሮች ላይ ማስተካከል የማንችላቸው አይነት ዳሜጆች፣ ዘላቂ ችግር ያመጣል። ያ ደግሞ ያው እንደሚያስፈልገው ማስፋት ሊሆን ይችላል፣ ወይም ደግሞ መቀየርም ደረጃ መካኒካል ሊያስፈልጋቸው ይችላል። ልጆቹ እስከ መቀየርም ደረጃ ያደርሳል። በደንብ የሚያዳምጣቸው ሰው ይፈልጋሉ። እናት በተለይ በጣም ክሎስ አታሽመንት አላት ከልጇ ጋር በደንብ ቅርበት ስላላቸው ያለውን ነገር የሚያውቁት። ለመጥባት መቸገር ሊሆን ይችላል። በደንብ አይሰቡም ጡት ይሄ ሊሆን ይችላል። ላብ ላብ ማለት ሊሆን ይችላል። በጣም ላብ ያለባቸዋል እነዚህ ሕጻናት ዌይት ጌይን ማድረግ ወይም ደግሞ ክደት መጨመር አለመቻል፣ እነዚህ እነዚህ የመሳሰሉ ነገሮች ይታዩባቸዋል። በተደጋጋሚ እንዳልኩት የመተንፈሻ አካላት ችግር በተደጋጋሚ ሊያጋጥማቸው ይችላል። ይህን ሲያዩ ቶሎ ቢታወቅ አውትካሙ ጥሩ ይሆናል። ከተሰራ በኋላ ያለውን አውትካም ራሱ ይወስነዋል። ሙሉ ለሙሉ የመዳን እድል ይኖራቸዋል። አንዳንዴ ደግሞ ልብ በጣም ከደከመ በኋላ የልብ የመጭመቅ አቅም ከተደከመ በኋላ የሚመጣ ታካሚ ሲሆን ደግሞ ያ ሕክምና ከተሰራለት በኋላ ተጨማሪ ቀዶ ሕክምና የሚፈልጉ አይነት ደረጃ ላይ ሊደርሱ ይችላሉ። ስለዚህ እርሊ ማወቁ የተሻለ ነው። ለአድማጮች ለተመልካቾች በጣም ጠቃሚ የሆነ መረጃ እና ምክር ነው የሰጠሽው። በአሜሪካ ድምጽ ስም ደግሜ አመሰግንሻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክፍልኝ። አመሰግናለሁ። ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ወይም በዝግጅቶቻችን ቢካተቱ የምትሏቸውን ጥቆማ ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ እንስማ።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 ዝግጅታችንን በዚሁ እናጠናቀቃለን። ፕሮግራሙን በማቀናበር አብራኝ ካመሸችው ብርሃን ኃይሉ እንዲሁም ዋና አዘጋጅ አሉላ ከበደ ፕሮግራሙንም በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር አብሬያችሁ የነበርኩት ስመኝሽ የቆየልኝ ሰላም ደናደሩ።